የዲደብልዩ ዜና በመጀመሪያም ርዕሶቹን እንሆ። የኤርትራ ጦር አክሱም ከተማ ውስጥ በመቶ የሚቆጠሩ ሰላማዊ ሰዎችን ሳይገደል እንዳልቀረ አምነስቲ ኢንተርናሽናል ዘገበ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት እንደሚለው የኤርትራ ወታደሮች ብዙ ሰዎችን በተለይም ወንዶችን በንም በመደዳ መግደላቸውን የአይን ምስክሮች ነግረውታል። የኤርትራ መንግስት ዘገባውን ጥፉና ቅጥፈት በማለት አጣጥሎታል። የዩናይትድ ስቴትስ ጦር የሶሪያን የአየር ክልል ጥሶ በኢራን የሚደገፉ የኢራቅ ሚሊሻዎችን መግደሉን ሩሲያ፣ ኢራቅና ሶርያ ወገዙት። በጥቃቱ ሁለት ሰዎች ተገለዋል። ሩሲያም ጥቃቱን የሶርያን ሉዓላዊነትና የግዛት አንድነት እየጣሰ ብለዋለች። የሚያንማር ወታደራዊ ሁንታ ከስልጣን ያስወግዳቸውን የሀገሪቱን የቀድሞ ገዢ ፓርቲ ሊቀመንበር ኦንግ ሳን ሱቺን ወዳልታወቀ ስፍራ ወሰደ። ወታደራዊ ሁንታው በተቃዋሚ ሰልፈኞች ላይ ጠንካራ እርምጃ እየወሰደም ነው። መንግስታት ለወታደራዊ ሁንታው እውቅና እንዳይሰጡ የተባበሩት መንግስታት ድርጅት ጠይቋል። ዜናው በዝርዝር የኤርትራ ጦር አክሱም ከተማ ውስጥ በመቶ የሚቆጠሩ ሰዎችን ሳይገድል እንዳልቀረ አምኒስቲ ኢንተርናሽናል ዘገበ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አርባ የአይን ምስክሮችን ዋቢ አድርጎ እንደዘገበው ባለፈው ህዳር አክሱም የገቡት የኤርትራ ወታደሮች ሰላማዊ ሰዎችን በተለይም ወንዶችን በመደዳ ገድለዋል። የኢትዮጵያ የሰብአዊ መብቶች ኮሚሽን የበላይ ኃላፊ ዳንኤል በቀለ የአምኒስቲ ኢንተርናሽናልን ዘገባ ትኩረት ሊሰጠው የሚገባ ማለታቸውን የአሜሪካው የዜና ወኪል የአሶሲየትድ ፕሬስ ዘገባ ጠቅሷል። ዶክተር ዳንኤል የሚመሩት ኮሚሽን መግለጫም የኮሚሽኑ የመጀመሪያ ደረጃ ጥናት የኤርትራ ወታደሮች አክሱም ውስጥ ቁጥራቸው በውል ያልታወቀ ሰላማዊ ሰዎች መግደላቸውን ያመለክታል ይላል። አምነስቲ ኢንተርናሽናል እንደሚለው የኤርትራ ወታደሮች የአክሱም ነዋሪዎችን በመደዳ የገደሉት በአካባቢው የሸመቁ ሚሊሻዎች በወታደሮቹ ላይ የፈጸሙትን ጥቃት ለመበቀል ነው። ጉዳዩ የተባበሩት መንግሥታት ድርጅት በሚመራው ዓለም አቀፍ አካል እንዲጣራም አምነስቲ ኢንተርናሽናል ጠይቋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ግን ዘገባውን መጥፎ ቅጥፈት በማለት አጣጥለው ነቅፈውታል። የኤርትራ ጦር ከኢትዮጵያ የፌዴራል መንግሥት ጦር ጋር አብረው ትግራ ውስጥ የቀድሞውን የትግራይ ገዢ ፓርቲ የሕወሓት ታጣቂዎችን ይወጋል መባሉን የአዲስ አበባና የአስመራ መንግስታት እስካሁን በይፋ አላመኑም። በበንሻንጉል ጉሙዝ ክልል የሚንቀሳቀሰው የቦሮ ዲሞክራሲያዊ ፓርቲ ከዚህ ቀደም ታስረው የነበሩ መሪዎቹ መለቀቃቸውን አስታወቀ። ትናንትናና ዛሬ የተለቀቁት የፓርቲው ሊቀመንበር አቶ አመንቴ ግሼና የፖለቲካ ዘርፍ ኃላፊ አቶ ዮሐንስ ተሰማ የታሰሩት ከሰባት ወራት ግድም በፊት ነበረ። የባለሥልጣናቱ መታሰር ፓርቲው በመጪው ግንቦት ማብቂያ ሊደረግ በታቀደው ምርጫ ለመሳተፍ በሚያደርገው ዝግጅት ላይ ተጽዕኖ ማሳደሩን በተደጋጋሚ ሲያስታውቅም ነበረ። የቦዴፓ የሕዝብ ግንኙነት ኃላፊ ዶክተር መብራቱ አለሙ እንዳሉት የፓርቲያቸው መሪዎች የተለቀቁት የፌዴራል ጠቅላይ አቃቤ ሕግና የብሔራዊ ምርጫ ቦርድ ባለሥልጣናት በተከታታይ ባደረጉት ግፊትና ጥረት ነው። ፌደራል ጠቅላይ አካባቢ ማመስገን ይፈልጋለሁ፣ ምርጫ ቦርድ እጅግ በጣም ማመስገን ይፈልጋለሁ። ያለን እነሱ ጥረት አመንት ይፈጠም። ስለዚህ እነሱም እስከ አሶሳ ድረስ በመሄድ ማረሚያ ቤት በመጠየቅ እስከ መተከል ድረስ በመሄድ ፌደራል ጠቅላይ አካባቢ ምርጫ ቦርድ እስከ አሶሳ ድረስ ሄዶ በማወያይ ብዙ መረጃዎችን ከወሰዱ በኋላ ነው ወደዚህ ደረጃ የተደረሰው እና እነዚህን አካላት በቦዴፓም በራሲን ዝም ማመስገን ይፈልጋለሁ። የበኒሻንጉል ጉሙዝ ክልል ፖሊስ ኮሚሽነር አብዱል አዚም መሐመድ ለዶቼ ቬለ እንደነገሩት ግን የተቃዋሚ ፓርቲ ባለስልጣናት የሚታሰሩት በክልሉ በነበሩት ግጭቶች በመሳተፍ እየተጠረጠሩ ነው። በግጭት የሚጠረጠር የፖለቲካ ፓርቲም ሆነ ግለሰብ በሕግ መጠየቁ እንደማይቀርም ኮሚሽነሩ አክለው ገልጠዋል። ያሶሳው ወኪላችን ነጋሳ ደሳለኝ እንደዘገበው ባለፈው ዓመት የተመሰረተው የቦሮ ዲሞክራሲያዊ ፓርቲ በቤንሻንጉል ጉሙዝ ውስጥ ከሚንቀሳቀሱ ሦስት ተቃዋሚ ፓርቲዎች አንዱ ነው። የፓርቲው ሊቀመንበር ባለፈው ዓመት ብቻ ሶስት የመታሰራ መሆናቸውን አስታውቀዋል። በጸጥታ መታወክ ምክንያት ተቋርጦ የነበረው የሸንፋ መተማ የትራንስፖርት አገልግሎት መጀመሩን የምዕራብ ጎንደር ዞን ባለሥልጣናትና ነዋሪዎች አስታወቁ። ባለፈው ማክሰኞ ማንነታቸው በውል ያልተነገረ ታጣቂዎች መተማ ገንዳ ውሃ በሚባለው አካባቢ በመጓዝ ላይ የነበረ መኪና አስቁመው አንድ ሰው ገለው ሌሎች አራት ሰዎችን አግተው ነበረ ጥቃቱን በመፍራት ከሸንፋ ወደ መተማ ህዝብ የሚያመላልሱ አሽከርካሪዎች የትራንስፖርት አገልግሎት አቋርጠው ነው የከረሙት የአካባቢው ነዋሪ የጸጥታ ኃላፊዎችና አሽከርካሪዎች ከተነጋገሩ በኋላ ግን ዛሬ የትራንስፖርት አገልግሎቱ ዳግም መጀመሩን የውይይቱ ተሳታፊዎች አስታውቀዋል የባህር ዳር ወኪላችን አለምነው መኮንን እንደዘገበው ባለፈው ማክሰኞ የታገቱት አራት ሰዎች ግን እስካሁን አልተለቀቁም። በማክሰኞው ጥቃት ከታገቱት ሌላ አንድ የፖሊስ ባልደረባ ተገድሏል። ይህ ዶቼ ቨለ ነው። የዩናይትድ ስቴትስ ጦር በኢራን በሚደገፉ የሶሪያና የኢራቅ ሸማቂ ቡድናት ይዞታን መደብደቡን ሩሲያ አወገዘች። የዩናይትድ ስቴትስ ጦር የጦር መሳሪያ ጭነው ከኢራቅ ወደ ሶርያ የተሻገሩ ሶስት የጭነት መኪኖችን ትናንት በጦር ጀቶች አውድሟል። የሶሪያን ጦርነት የሚከታተለው ድርጅት እንዳስታወቀው የአሜሪካ ጦር ጀቶች የደበደቡት አካባቢ ኻጣብ ሒዝቦላህና ኻጣብ ሰይድ አልሹሃዳ የተባሉ ቡድናት ያሸመቁበት ስፍራ ነው። በጥቃቱም 22 ሸማቂዎች ተገለዋል። ሟቾቹ በሙሉ በኢራቅ መንግሥት የሚደገፈው ሚሊሻ ቡድን አባላት ነበሩ። የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይ ወይዘሮ ማሪያ ዛኻሮቫ ዛሬ እንዳስታወቁት የአሜሪካ ጦር የወሰደው እርምጃ የሶሪያን የግዛት ሉዓላዊነት እየተዳፈረ ነው። እንዲህ አይነቱን እርምጃ አጥብቀን እናወግዛለን። የሶሪያ ሉዓላዊነትና የግዛት አንድነት እንዲከበር እንጠይቃለን። የሶሪያ ግዛት የመልክዓ ምድራዊ የበላይነትና ጠብ ነጥብ ማስቆጠሪያ ለማድረግ የሚወሰደውን ማንኛውንም ሙከራ አጥብቀን እንቃወማለን። የሱሪያ መንግስት ጥቃቱን ትናንት አውግዞታል። ዩናይትድ ስቴትስ የጦር አዛዦች እንደሚሉት ጦራቸው በፕሬዚደንት ጆ ባይደን ትዕዛዝ እርምጃውን የወሰደው በቅርቡ ኢራቅ ውስጥ በሚገኝ የአሜሪካ ጦር ሰፈር ላይ የተቃጣውን ጥቃት ለመበቀል ነው። ጆ ባይደን እንዲህ አይነቱን ጥቃት ሲያዙ ስልጣን ከያዙ ወዲህ የትናንቱ የመጀመሪያቸው መሆኑ ነው። የሚያንማር ወታደራዊ ሁንታ ባለፈው ጥር ማብቂያ ከስልጣን ያስወገዳቸውን የሀገሪቱን ገዢ ፓርቲ መሪ ኦንግ ሳንሱቺን ወዳልታወቀ ስፍራ መውሰዱ ተነገረ። የቀድሞው ገዢ ፓርቲ የብሔራዊ ሊግ ለዲሞክራሲ ኤንኤልዲ በእንግሊዝኛ ምህፃሩ፣ ባለስልጣናት እንዳስታወቁት ወይዘሮ ሳንሱቺ በቁም ከታሰሩበት መኖሪያ ቤታቸው ዛሬ ጠዋት ወደ ሌላ አካባቢ ተወስደዋል አካባቢው አይታወቀም። የሳንሱች ጠበቃ ሃን ማውንግ ዛው በበኩላቸው ደንበኛቸው ያሉበትን ስፍራ ባለማወቃቸው በመጪው ሰኞ የፖለቲከኛዋን ጉዳይ ለሚያየው ፍርድ ቤት የሚያቀርቡትን አቤቱታ ማዘጋጀት አልቻሉም። አንግ ሳን ሱ ቺን የምወክል ከሆነ ሰኞ ለሚያስችለው ፍርድ ቤት የማቀርበውን ሰነድ እና ችሎቱ ለሚያነሳው ጥያቄ የምሰጠውን መልስ ማዘጋጀት አለብኝ። በፍርድ ቤት እንዴት እንደምከላከል ከሳቸው ጋር መነጋገር አለብኝ። በዚህም ምክንያት ለመዘጋጀት በቂ ጊዜ አለማግኘቴ በጣም አሳስቦኛል። የሚያንማር የጦር ጄኔራሎች ሳንሱቺ ከጀርባ ሆነው የሚመሩትን መንግስት በኃይል ማስወገዳቸውን በአደባባይ ሰልፍ በሚቃወመው ሕዝብ ላይም ዛሬ ጠንካራ እርምጃ እያስወሰዱ ነው። ርዕሰ ከተማ ናይፒየንቱዋን እና በሀገሪቱ ትልቅ ከተማ የአንጉን አደባባይ የወጣውን ሕዝብ ጸጥታ አስከባሪዎች በአስለቃሽ ጢስ፣ በፕላስቲክና በአስደንጋጭ ፈንጂ በትነውታል። በሌላ ዜና በሚያንማር የተባበሩት መንግስታት ድርጅት ልዩ መልእክተኛ ክርስቲያን ሽራይነር በርገን በበኩላቸው ለሚያንማር ወታደራዊ ሁንታ ማንኛውም ሀገር እውቅና እንዳይሰጥ ዛሬ ጠየቁ። አንዳንድ የሩቅ ምስራቅ ሀገራት በተለይም ሚያንማርን በአባልነት የሚያስተናብረው አዚያን የተባለው ማኅበር አባላት ለወታደራዊ ሁንታው እውቅና ለመስጠት ዳርዳር እያሉ ነው። ሽራይነርስ ዛሬ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ እንደነገሩት ግን መንግስታት የሚያንማር ዴሞክራሲያዊ ስርዓት እንዲመለስ ጫና መፍጠር እንጂ ለመፈንቅለ መንግሥት አድራጊዎች እውቅና መስጠት አይገባቸውም። ይህ ዶቸ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የኤርትራ ጦር አክሱም ከተማ ውስጥ በመቶ የሚቆጠሩ ሰላማዊ ሰዎችን ሳይገድል እንዳልቀረ አምኒስቲ ኢንተርናሽናል ዘገበ። ዓለም አቀፉ የሰብአዊ መብት ተሟጋጅ ድርጅት እንደሚለው የኤርትራ ወታደሮች ብዙ ሰዎችን በተለይም ወንዶችን መግደላቸውን የአይን ምስክሮች ነግረውታል። የኤርትራ መንግሥት ዘገባውን ጥፉና ቅጥፈት በማለት አጣጥሎ ነቅፎታል። የዩናይትድ ስቴትስ ጦር የሶሪያን የአየር ክልል ጥሶ በኢራን የሚደገፉ የኢራቅ ሚሊሻዎችን መግደሉን ሩሲያ ኢራቅና ሶርያ አወገዙት። በጥቃቱም 22 ሰዎች ተገድለዋል። ሩሲያም ጥቃቱን የሶርያ ሉዓላዊነትና የግዛት አንድነት የጣሰ ብለዋለች። የዜናው መልእክት እስካሁኑ ነበር።